አሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያ የኮሮና ቫይረስን መዛመት ለመከላከል አስፈላጊ የሆኑት ጥንቃቄዎች መጓደል ሊያስከትል የሚችለውን አደጋ የደቀነው ስጋት በአንዳንድ የሕክምና ማህበረሰብ አባላትና ሁኔታው ባሳሰባቸው ሌሎች ዘንድ ጠበቅ ያለ ውይይት አጭሯል። የአሜሪካን የጤና ክፍል ለጉዞ የሚሰጡ ጥንቃቄዎች ባለው መሰረት፣ አንደኛ ብዙ የዓለማችን ክፍል አራተኛ ደረጃ ወደዛ አካባቢ ባትጓዙ ይሻላል። ባት ይሻላል የምንለው ዋርኒንግ ውስጥ ነው ያለው። ብዙ የዓለማችን ክፍል ይሄ የሚያሳየን ኮቪድ በጣም ሲሪየስ የሆነ የዓለም ወረርሽኝ መሆኑን ነው አሁን በዩናይት ስቴትስ የውስጥ ደዌ ሕክምና ማዕከል የሳምባ የጽኑ ህሙማንና ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ስፔሻሊስትና የማዕከሉ የኮቪድ-19 ፕሮግራም ሊቀመንበር ነው ዶክተር አሰፋ መኮንን እንጀጃው ናቸው። የዜጎችን ለኮቪድ-19 የመጋለጥ እድል ከፍ በሚያደርጉ ድርጊቶች ላይ ያለ ጥንቃቄ መሳተፍ ሊያስከትል የሚችለውን አደጋና ጉዳት በሚመረምር ውይይት ዜናውን ተከትለው ይመለሳሉ። ጠብቋቸው። የቀድሞ ፕሬዚዳንት ዶናልድ ትራምፕንና የአዲሱን ፕሬዚዳንት ጆ ባይደንን አስተዳደር በሚመለከቱ አበይ ርዕሶች ዙሪያ ያተኮረ ፕሬዚዳንት ባይደንና ምክትል ፕሬዚዳንት ካማል ሃሪስ ቃለ መሃላ በፈጸሙበት ባለፈው ረቡዕ የጀመርነውን ውይይትና ክርክር ይዘናል። ሰላም ጤና ስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮቻችን፣ ከጥር 15 2013 ዓ ም ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ቀዳሚው የሰዓቱ የዓለም ዜና እናልፋለን። መልካም ምሽት። እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የሶማሊያ መንግስት የሀገሪቱ ወታደሮች በአጎራባች ኢትዮጵያ በትግራይ ክልል በተካሄደው ውጊያ እንዲካፈሉ ተልከዋል በሚል የገጠመው ውጥረት ተጠናክሯል። ልጆቻችን ለውጊያ ወደ ኢትዮጵያ ተልከዋል ያሉ እናቶች በዋና ከተማዋ በሞቃዲሾና በሌሎችም አካባቢዎች ያልተለመደ የተቃውሞ ሰልፍ አካሂደዋል። መጀመሪያ ላይ ለስልጠና ወደ ኤርትራ ተልከው የነበሩ ልጆቻችንን ሁኔታ ንገሩን ሲሉም ጠይቀዋል። ልጆቻችን በትግራይ ክልሉ ውጊያ እንዲዋጉ ተልከዋል ብለው እንደሚሰጉ ነው የተናገሩት። በዚህ ሳምንት ኢትዮጵያ የሶማሊያ ወታደሮች በሀገሯ እንደሌሉ አስታውቃ ክሱን አስተባብላለች። የኤርትራ ወታደሮችም እንደሌሉ ማስተባበሏን ቀጥላለች። የሶማሊያ ፕሬዚደንት አብዱላሂ ሞሐመድ አብዱላሂ ጉዳዩን እንዲከታተሉ በሀገራቸው ምክር ቤት የውጭ ጉዳዮች ኮሚቴ ሊቀመንበር በአብደል ቃድር ኦሶብሌ አሊ መጠየቃቸውን አሶሽትድ ፕሬስ በዘገባው ገልጿል። የሶማሊያ የማስታወቂያ ሚኒስትር አቦከር ዱቤ በዚህ ሳምንት በሰጡት ቃል ወደ ውጭ ሀገር ለስልጠና ተልኮ በኢትዮጵያ የትግራይ ክልል ውጊያ እንዲካፈል የተደረገ አንድም የሶማሊያ ወታደር የለም በማለት ማስተባበላቸውን የኤፒው ዘገባ ጨምሮ ገልጿል። የዩጋንዳ ሕዝባዊ መከላከያ ኃይሎች ትናንት አርብ ማታና ዛሬ ጠዋት ደቡባዊ ሶማሊያ ውስጥ በወሰዱት የጥቃት እርምጃ 189 የአልሸባብ ተዋጊዎችን ገድለናል ሲሉ ማስታወቃቸውን የሶማሊያ ባለስልጣናት አመለከቱ። የሶማሊያ የታችኛው ሸበሌ ክፍለ ግዛት አገረ ገዢ አብደልቃድር ኑር ሲዲ ለቪኦኤ የሶማሊኛ ክፍል በሰጡት ቃል በአፍሪካ ህብረት የሶማሊያ ሰላም አስከባሪ ኃይል ውስጥ ያሉ የዩጋንዳ ወታደሮች ወደ ሁለት መቶ የሚሆኑ የአልሸባብ ተዋጊዎችን በተዋጊ ሄሊኮፕተሮች መግደላቸውን ነው የገለጹት። ቀደም ብሎ የዩጋንዳ የጦር ኃይል ቃል አቀባይ ሌተና ኮሎኔል ዲዮ አኪኪ በሰጡት መግለጫ ቢያንስ 189 የአልሸባብ ተዋጊዎችን ገድለናል፣ በሌላ ጥቃትም ሁለት ድግን ተተኳሽ መሳሪያዎችን እና ሞተር ብስክሌቶችን ደምስሰናል ብለዋል። በዩናይትድ ስቴትስ ብዛት ያላቸው አሜሪካውያን ጽንፈኛ አመለካከት እንዲይዙ እየተደረገ መሆኑ በፈጠረው ስጋት ምክንያት ፕሬዚደንት ጆ ባይደን የሀገር ውስጥ ጽንፈኝነትን ለመታገል የተያዙትን ጥረቶችና በቂ ስራ እየተሰራ መሆን አለመሆኑን ቀረብ ብለው እየተመለከቱ ናቸው። ትናንት የዋይት ሀውስ ቃል አቀባይ ጄን ሳኪ በሰጡት ቃል በቅርቡ በዩናይትድ ስቴትስ ምክር ቤት የተፈጸመውን ወረራ ጠቅሰው የአገር ውስጥ ሽብርተኝነት ጉዳይ አያያዝ እንደሚቀየር አስታውቀዋል። የባይደን አስተዳደር ይህንን ስጋት በአስፈላጊው አቅምና ቁርጠኝነት ይዋጋዋል፣ ነው ያሉት። የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ላይ በተወካዮች ምክር ቤት የተመሰረተውን ክስ የመወሰኛው ምክር ቤት አድምጦ ውሳኔ የሚሰጥበት ሂደት እንደ አውሮፓውያን አቆጣጠር የካቲት ስምንት ቀን እንዲጀመር ውሳኔ ተሰጠ። ሪፐብሊካንና ዲሞክራት የመወሰኛ ምክር ቤቱ አባላት ተስማምተው የችሎቱን መጀመሪያ ጊዜ መወሰናቸውን የሴኔቱ መሪ ቸክ ሹመር ትናንትና አስታውቀዋል። የመወሰኛው የህዳጣኑ ጣኑ ሪፐብሊካኖች መሪ ሚች መኮነል ትራምፕ አመጽ በማስነሳት የቀረበባቸውን ክስ ለመከላከል የሚዘጋጁበት ጊዜ እንዲያገኙ ችሎቱ እንዲዘገይ ጠይቀው እንደነበረ የሚታወስ ነው። በዓለም ዙሪያ የኮቪድ-19 ተያያዦች ቁጥር ወደ 100 ሚሊዮን እየተቃረበ መሆኑ ተሰምቷል። የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ መረጃ ማዕከል ዛሬ ማለዳ እንዳስታወቀው ከ98 ሚሊዮን በላይ ማለፉን እና በበሽታው ሳቢያ የሞቱት ሰዎች ቁጥር ደግሞ ከሁለት ሚሊዮን እንዳለፈ አስታውቋል። በዩናይትድ ስቴትስ ፕሬዝደንት ጆ ባይደን በኮሮና ቫይረስ ምክንያት ለተጎዱ ቤተሰቦች የምግብ ዋስትና የሚውል የገንዘብ ድጋፍ እንዲሰጥ የሚያደርጉ አስፈጻሚ ትዕዛዞችን ፈርመዋል። ባይደን የፈረሟቸው ትዕዛዞች በፌዴራሉ መንግስት የሚሰሩ ሰራተኞችና የኮንትራት ተቀጣሪዎች በሰዓት የሚከፈላቸው ዝቅተኛው ደሞዝ ከ15 ዶላር እንዳያንስ ስራ ፍለጋ ላይ ላሉ ሰዎች የሚሰጠው ድጎማም እንዲቀጥል የሚያመቻች እንደሆነ ተመልክቷል። ባይደን ትዕዛዙን ከመፈረማቸው አስቀድመው ሲናገሩ የሚያገኙት ደሞዝ የተቀነሰባቸው አሜሪካውያን ያሉት በከባድ ችግር ውስጥ ነው። ህዝባችንን ማስራብ አንችልም፣ አናስርብም። አሁኑኑ አስፈላጊውን እርምጃ መውሰድ አለብን። ብለዋል በኮሮና ቫይረስ ወረርሽኝ ምክንያት ጉዳት ለደረሰባቸው አሜሪካውያን ድጎማ የሚውል አንድ ነጥብ ዘጠኝ ትሪሊዮን ዶላር ወጪ እንዲደረግ አዲሱ ፕሬዝደንት የዩናይትድ ስቴትስ ምክር ቤትን ጠይቀዋል። ምክር ቤቱ ይፈቅድላቸው እንደሆነ ግን ለጊዜው ግልጽ አይደለም። በመላዋ ሩሲያ ተቃዋሚ መሪው አሌክሲ ናቫልኒ እንዲለቀቁ በመጠየቅ በዛሬው ዕለት በተካሄዱት የተቃውሞ ሰልፎች ብዙ መቶ ሰዎች ታሰሩ። ፖሊሶች ካሰሯቸው መካከል አንዷ የናቫልኒ ባለቤት ዩሊያ መሆናቸው ተገልጸዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ከጥር 15 2013 ዓ.ም ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። አሁን ቀዳሚው የኮቪድ-19 ይዞታ በኢትዮጵያ በኢትዮጵያ የኮሮና ቫይረስን መዛመት ለመከላከል አስፈላጊ የሆኑ ጥንቃቄዎች መጓደል ሊያስከትል የሚችለው አደጋ የደቀነው ስጋት በአንዳንድ የሕክምና ማህበረሰብ አባላትና ሁኔታው ባሳሰባቸው ሌሎች ዘንድ ጠበቅ ያለ ውይይት አጭሯል። ይህን አሳሳቢና አነጋጋሪ ጉዳይ መነሻ ባደረገው በዚህ ተከታታይ ፕሮግራምም ቁጥሩ እጅግ የበዛ ህዝብ የሚገኝባቸው ትዕይንቶችንና ሃይማኖታዊ ስርዓቶችን ጨምሮ የሰዎችን ለኮቪድ-19 መጋለጥ እድል ከፍ በሚያደርጉ ገቢሮች ላይ ያለ አንዳች ጥንቃቄ መሳተፍ ሊያስከትል የሚችለውን አደጋና ጉዳት እንመረምራለን። ሙያዊ ትንታኔውን የሚሰጡት ዶክተር አሰፋ መኮንን ጀጃው በዩናይት ስቴትሱ የራክቪል ግን የውስጥ ደዌ ሕክምና ማዕከል የሳምባ የጽኑ ህሙማንና ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ስፔሻሊስትና የማዕከሉ የኮቪድ-19 ፕሮግራም ሊቀመንበርም ናቸው በሳምንቱ መግቢያ የጀመርነውን የዚህን ምልልስ ሁለተኛ ክፍል ለምሽቱ ይዘናል እልባት ካደረግንበትም ጭብጥ እንንደርደራለን ዶክተር አሰፋ መጨረሻ ካሉት እንነሳ ለመሳሳት እድል እንደሌለ ወይም በዚህ ሰዓት ራስ ለቫይረሱ ማጋለጥ ከቀድሞም በተለየ በእርግጥ አንድ ሰው በቀላሉ ሊያው የሚገባ እንዳልሆነ በየደረጃው ገልጸውልናል። እስኪ በዚህ ሰዓት ይህም ፕሮግራም የሚከታተለው አድማጮቻችንን በሚያስጨንቅ ሳይሆን፣ ቅድም እንደገለጹት ተስፋ የሚሰጥ ሁኔታ አለ። በኢትዮጵያ ሁኔታ ከሌላው የተለየ የሚመስል ነገር አለ። እሱንም በአግባቡ ለመረዳት በሚያስብ ሰው መንገድ እንድናይ ግራና ቀኝ እናንስ የተስፋው ንጣቂ ባለበት እስከ ዛሬ በኢትዮጵያ የተደረገው ምርመራ ከሁለት ሚሊዮን በታች ነው። ለቫይረሱ የተጋለጡ ሰዎችን ነሀዝ ጤና ጥበቃ ያወጣል። ነገር ግን ቅድም እንዳሉት የምርመራው በሚገባው ደረጃ አለመደረግ የቱን ያህል እውነተኛውን ገጽታ ደብቆት ይሆን? እንደ አንድ ምክንያት ብቻ ብንመለከተው ሌሎች በርካታ ነገሮችን ማየት ይፈልጋል እና እስከዛሬ ምርመራ ከተደረገላቸው ሰዎች ለቫይረሱ የተጋለጡ ሰዎች ቁጥር አንድ መቶ ሰላሳ ሺ ነው። በየቀኑ በዚህ በዩናይት ስቴትስ እንደሚወጣው የኢትዮጵያም ተከታታይ ውጤቶችን ያወጣሉ። ግን የምርመራውን ነገር እስኪ አጽንኦት ሰጥተው እሱም ብቻ አልንመልከት መጀመሪያ። አዎ እንግዲህ በቂ ምርመራ እያደረግን ነው የምንልበት ደረጃ ላይ አይደለንም፣ ኢትዮጵያ ውስጥ እንደሚታወቀው። ምክንያቱም አንድ ፖዚቲቭ ኬዝ ሲኖር አትሊስት እንግዲህ ከሀያም ሰላሳም ኔጌቲቭ የሆኑ ኬዞች መኖር አለባቸው፣ በቂ ቴስት እያደረግን ነው ለማለት ሁለተኛ እንደምታየው ቴስቲንጎቹ በጣም ተሰባሰቡት ከተማ ውስጥ አካባቢ ነው። ለዚህ ነው ለምሳሌ የትራቭል ዋርኒንግ ሲወጣ ኢትዮጵያን አራተኛ ደረጃ ያስቀመጣት። አሁን በሚሰራው ቴስቲንግ ሌቨል ኢትዮጵያ ውስጥ ያለውን ኬዝ ለመገመት አይቻልም፣ አክቹዋል ኬዞቹ ቁጥራቸው ከዛ በጣም ብዙ መሆን አለባቸው የሚል ነው። እንግዲህ በግራ በኩል ሰው ደግሞ አይ ግን የሚሞት ሰው እኮ ብዙ እያየን አይደለም ቴስቲንግ እንኳን ባናረግ ብዙ ህይወቱን የሚያጣ ሰው ስላላየን የበሽታው መጠን ትንሽ ነው ብሎ ሀሳብ የሚያነሳ ሰው ይኖራል። ነገር ግን በእኛ ሀገር ደግሞ አንድ ሰው ህይወቱን ሲያጣ በትክክል እንደው የሞተበት ምክንያት በዚህ ነው የሚል መረጃ ለማውጣት በየቦታው የሚያስችል አቅም አለን ብዬ አላምንም። እኔ አንድ ሰው የሞተበትን ነገር በእርግጥ ምን እንደሆነ መንስኤውን የማወቅ በምርመራ የማረጋገጥ አቅም ያን ያህል በቂ አይደለም ነው የሚሉት። አዎ በቂ አይደለም። እንዲያውም አንድ ለምሳሌ እንደ አጋጣሚ ቤተሰብ አካባቢ ደወልኩ የበሽታ ሁኔታ እንዴት ነው ለማለት እና ለማስታወስ። ስለዚህ አንድ አካባቢ ሰዎች ህይወታቸው አልፈዋል፣ በምን ምክንያት ነው? አይ የሳምባ ምች ነው ግን ኮቪድ አይደለም የሚል መልስ ለምሳሌ ተሰጠኝ። እን ኮቪድ እኮ የሳምባ ምች ነው ዋና ምልክቱ። ስለዚህ ይሄ አንድ ሁለት ኢንሲደንት ቢሆንም በየቦታው ብንጠይቀም በተረገጠ ሁኔታ የሞቱበት ህይወታቸው ያለፉበት ሁኔታ ይሄን ነው ብሎ ለመናገር አይቻል እና የበሽታን የሞትን ሁኔታ ባልታወቀበት የሞቱ ሰዎች ቁጥር ሁለት ሺህ ብቻ ነው ብሎ መናገሩ በጣም ከባድ ነው። እነሱ በእርግጥ ኮቪድ ቴስት ሆነው በኮቪድ ምክንያት ሆስፒታል መጥተው በዛ ምክንያት አንፎርችኔት በሆነ ሁኔታ ህይወታቸው ያለፉ ሊሆኑ ይችላሉ። ሌላ ግን ህይወቱ እያለፈ ያለ የማናውቀው ብዙ ኬስ መኖር አለበት። መልካም ዶክተር አሰፋ እስኪ አሁንም በዚሁ ዙሪያ የሚነሱ ጥቂት ነጥቦችን መልከት እናርግ። ግራና ቀኝ የሚታዩ ጭብጦችን ላስቀድምናም ጥያቄን አስከትላለሁ። ከምርመራው አቅም ውስንነት ቁጥሩ ከአንድ መቶ ሚሊዮን በላይ ለሚገምተው ምዝቧ ሁለት ሚሊዮን ሰው ያህል ብቻ በተመረምረበት ሀገር በኮቪድ የሚሞቱ ሰዎችን ሙሉ በሙሉም በምርመራ ማረጋገጥ አንችልም ብለዋል። ቀደም ብለው እንዳስረዱት ለቫይረሱ የሚጋለጡና የሕመም ምልክት የሚያሳዩትን ብቻ ሳይሆን ምንም ምልክት ላያሳዩ የሚችሉ ብዙዎችንም እንዲሁ በተጨባጭ መለየት ባለመቻላችን ጭምር ነው የሚለውን ይዘን፣ ይህም ሆኖ ግን ቀደም ብዬ ጠቀስ ያደረግኩት በዩናይት ስቴትስና በሌሎች በእጅጉ የለሙ የሚባሉ ምዕራባውያን ሀገሮች ሳይቀር በተለይ በቀን አራት ሺህ ሰው በሚሞትባት ዩናይት ስቴትስ ያለው ይብሳል። የተራቀቀ ሕክምና ባለበትም እንዲህ ያለ ሁኔታ ሲከሰት ካየን በኢትዮጵያና በሌሎች መሰል የሕክምና አቅርቦት ያልተሟላባቸው ሀገሮች ከበሽታውም ጽናት አንጻር ሲታይ በርካታ ሰው ለሕልፈት በተዳረገ ነበር። ሰው እንደ ቅጠል እንዳይረግፍ ከፍ ያለ ስጋት ያሳደረ ነበር እና ለመዘናጋት አንድም ምክንያት ባይኖረንም እጅግ የከፋ አደጋ እንዳይከተል ነገር ግን አንዳች የተለየ ሁኔታ እያረገበው ይመስላልና እንዴት ይገልጹታል? በነኚህ ሀገሮች ያለውን ሁኔታ ሊሆኑ የሚችሉ ሳይንሳዊ መሰረት ያላቸውን መላምቶችን ጨምረው ቀደም ብሎ በጀመሩት መንገድ ገፋ ብናደርግ እንግዲህ በአጠቃላይ ከሌላው ዓለም ጋር ሲታይ አፍሪካ እንደተፈራው አይደለም። ሰደዱ አሜሪካን ሀገርን እንዳስጨነቀ እና አውሮፓ እንዳስጨነቀው አይደለም። ብዙ ነገሮችን ማየት ይቻላል። እዚህ ላይ የኛ ሀገር የእድሜ ዲስትሪቢሽን የህብረተሰባችን የእድሜ ስብጥር በአብዛኛው ወጣት ነው። እድሜያቸው ሰባ ሰባ አምስት ሰማንያ ዘጠና የገባ ብዙ ቁጥር አይደለም ያለን። ሌላው ደግሞ ተደራራቢ በሽታ ያለባቸው ሰዎች ኢትዮጵያ ውስጥ አራትም አምስትም መድኃኒት እየወሰዱ እድሜያቸው ረጅም የሚኖርበት ሁኔታ በጣም ትንሽ ነው። እንደምናውቀው አንድ ሰው ሳምባውን አሞት፣ ልቡን አሞት፣ ደምግፊት ኖሮበት፣ ስኳር ኖሮበት አምስት ስድስት መድኃኒቶችን እየወሰደ የሚኖር ኢትዮጵያዊ በጣም ትንሽ ነው። በአንጻሩ ግን እዚህ በዩናይትድ ስቴትስ እና በሌሎች አውሮፓ ሀገሮች እንደሚታየው የተለያዩ ሕመም አይነቶች ኖሯቸው በህክምና ብርታት ረጅም ጊዜ የሚቆዩ አሁን ደግሞ ለዚህ ሕመም በቀላሉ ሊጋለጡ የሚችሉ አይነት ሁኔታ ውስጥ የሚኖሩ ሰዎች ብዙ አይደሉም። ቀድሞውንም ይህን ረጅም እድሜ የመቆየት እድሉን አያገኙም እና እያሉ ነው። እነዚህ ነገሮች አሉ። ሌላው አኗኗራችን ይሄ ኮንግሪጌት ሴቲንግ የምንለው ብዙ ቫይረሱ ደግሞ ቬሩለንስ እንለዋለን። ቫይረሱ እዚህ እና እዛ ተመሳሳይ ነው ወይ? የሚያጠፋው ህይወት? አዎ እሱ እነዚህ እንግዲህ ዲቴል ጥናት የሚፈልጉ ነገሮች ናቸው ወደፊት። ያም ሆኖ ግን በእርግጠኝነት መናገር የሚቻለው የበሽታው መጠን ሪፖርት ከሚደረገው በጣም ከፍ ያለ ነው። ቴስቲንግ በጣም ሊሚትድ በሆነበት ሁኔታ በአሁኑ አይነት የሰው ልጅ በምንድን ነው ህይወቱ ያለፈ የሚለውን በእርግጠኝነት መናገር በማንችልበት ሁኔታ ይሄ የተነገረው ብቻ ነው ብሎ መውሰድ አይቻልም። ስለዚህ በጣም ከፍተኛ ጥንቃቄ አሁንም ያስፈልጋል። ለሁሉም የኢትዮጵያ ሕዝብ መረዳት ያለበት ይሄ የግል የእያንዳንዱ ሰው የግል ግዴታ ነው። መንግስት ማድረግ የሚችለው ለህዝብ ኢንፎርሜሽን መስጠት ነው፣ እባካችሁ ተከላከሉ ማለት ነው። መከላከያ መንገዶቹ እጃችን ላይ ናቸው። አፍና አፍንጫን በማስክ መሸፈን ነው፣ ርቀት መጠበቅ ነው ክራውድ ያሉበትን ቦታዎች አቮይድ ማድረግ ነው። ሰዎች በብዛት ከሚሰባሰቡባቸው ስፍራዎች ቦታዎች መራቅ፣ አዎ፣ እጃችንን ሳኒቴሽናችንን መጠበቅ። እነዚህን ነገሮች ለማድረግ እያንዳንዳችን እጃችን ላይ ያለ ይሄ ነገር እሱን በማረግ አሁንም ፊታችን ላይ ያለውን ሌላ ህይወት የሚያጠፋ ነገርን መታደግ እንችላለን እና መንግስትን መርዳት ነው የሚያስፈልገው በእርግጥ ይገባኛል። ይሄ ወረርሽኝ ከመጣ ጀምሮ ድካም አለ በየቦታው ይሄ ፓንደሚክ ፋቲግ ይባላል። ምክንያቱም ከሰው ጋር መራራቅ ለእኛ ተፈጥሯዊ አይደለም ሲጀመር። አፍንጫችንን አፋችንን በማስክ መሸፈን የለመድ ነው አይደለም። ብዙ በዓላቶችን መዝጋት ለቅሶ፣ እንዲህ አይነት ነገሮች መድረስ ለኛ የተለመዱ ነገሮች ናቸው። እነዚህ ነገሮች ግን በበለጠ ሁኔታ ወደኋላ ማድረግ ያለብን ጊዜ እንዲያውም አሁን ነው። ምክንያቱም ብዙ ሰርኩሌት የሚያደረግ ቫይረስ ነው ያለው ብዙ ቫይረስ አለ አሁን አካባቢው፣ እንዳልኩት ደግሞ ፀባዩም ተቀይሯል። መልካም ዶክተር አሰፋ አንኳር አንኳር ጉዳዮችን ተመልክተዋል። አንደኛውን በዝርዝር መሄዱበት፣ አንደኛውን ግን ትንሽ ገፋ አድርገን እናንሳው። ይሄ ከጉዞ ጋር የተገናኘ ሰዎች ወደ አንድ ቦታ ሊሄዱ በሚችሉ ጊዜ በአካባቢ ብቻ የተከሰተ ወረርሽኝ እንኳን ካለ ቅድመ ማስጠንቀቂያ ብዙ ጊዜ ይደረጋል። ቅድም እርስዎ የገለጹት የኮቪድ ደረጃዎችን በሀገሮች ውስጥ ያለበትን ደረጃ የሚያመላክተው ኢትዮጵያን በጣም ከፍተኛ ነው የሚለው በጣም ከፍተኛ የኮቪድ ተጠቂነት ካላት ሀገሮች ውስጥ ነው የተካተተችው። በአንጻሩ ደግሞ ቀደም ብለን ባነሳናቸው ሁኔታዎች ውስጥ ያን ያህል የተጋነነ የመሆኑ ስሜት አይሰማም። እንዳሉት የምርመራ ውጤት አለመታወቅ፣ በእርግጥ ለሕመሙ የተጋለጡት ሰዎች ቁጥር አለመታወቅ፣ ለእልፈት የዳረጉት ሰዎች አለመታወቅ ብዙ ክፍተቶች ቢኖሩም ያን አይነት ሁኔታ አልተፈጠረም። እስኪ ፈታፈታ እናድርግ። ተጓዦች ማንኛውንም ወደ ኢትዮጵያ የሚደረግ ጉዞ እንዳያደርጉ ይመክራል፣ የዩናይት ስቴትሱ የበሽታዎች መከላከያና መቆጣጠሪያ ድርጅት ሲዲሲ። የግድ መሄድ ካለባቸውም ማድረግ ያለባቸውን ይዘረዝራል። ይሄን ሁሉ የሚልባት ኢትዮጵያ ግን ያን ሀል የሰጋች ወይም በዛ ሁኔታ ውስጥ ያለች አይመስልም። ለምን? እነ ክፍተቶ የተፈጠሩ አንዳንዶቹ እነካክተዋቸዋል። ግን ከፍተኛ፣ በጣም ከፍተኛ አሳሳቢ ወይም አስጊ ሀገር ተብላ እንዴት ልትቀመጥ ከእነኚህ ቀደም ብለን ካነሳናቸው ክፍተቶች ጋር በንጽጽር እንደው አድማጮች እነኝን ማያያዝ እንዲችሉ አዎ እንግዲህ፣ ምንድነው የአሜሪካን የጤና ክፍል ለጉዞ የሚሰጡ ጥንቃቄዎች ባለው መሰረት አንደኛ ብዙ የዓለማችን ክፍል ባትጓዙ ይሻላል። አራተኛ ደረጃ ማለት ወደዛ አካባቢ ባትሄዱ ይሻላል የምንለው ዋርኒንግ ውስጥ ነው ያለው። ብዙ የዓለማችን ክፍል ይሄ የሚያሳየን ኮቪድ በጣም ሲሪየስ የሆነ የዓለም ወረርሽኝ መሆኑን ነው። አሁን ሁለተኛ፣ ሁለት ነገሮች ይታያሉ። አንደኛ ትክክለኛ ኢንፎርሜሽን ማግኘት እንችላለን ነው ከዛ የሚለው ነው። እሱን ማግኘት አንችልም፣ በርደን ኦፍ ዲዚዝ ምን በሽታው ምን ያህል ደረጃ ላይ ነው የሚለው ነገር። ግን አሁን ባለው ኢንፎርሜሽንም ቢሆን ወደኋላ ሀያ ስምንት ቀናት ብንሄድ ኬዞቹ እየቀነሱ ነው ወያሉት ቴስት ከሚደረጉት ሰዎች ውስጥ ፖዘቲቭ የሚሆነውስ እየቀነሰ ነው ወይ ያለው ይታያል። ያን አሁን ኢትዮጵያ ባለችበት ሁኔታ ያን አታሟላ። አሁንም ፖዚቲቭ የሚሆኑት ሰዎች ቁጥር ከመቶ ሺህ ሲወሰድ ከመቶ በላይ ነው። ያ እንግዲህ ከመቶ በላይ ከሆነ ወደፊትስ የሚቀጥሉት አንድ ሳምንት ሁለት ሳምንት ምንድን ነው ምን ምን ተነብየው ተብሎ ሲተነበይ ኬዞቹ ይጨምራሉ ወይ ባሉበት ይቀጥላሉ እንጂ ይቀንሳሉ የሚል አያሳይም። እነዚህ ምክንያቶች ናቸው። ያለፉት ሀያ ስምንት ቀናት የነበረው መጠን ወደፊትስ ምን ይመስላል የሚሉት ኢትዮጵያን፣ በተለይ ደግሞ በቂ ኢንፎርሜሽን ስለማናገኝ አክቹዋል ኬዞቹ ሪፖርት ከተደረጉት የበለጠ ነው ተብሎ ስለሆነው ለሚገመጠው ስለሚሆንም በአራተኛ ደረጃ ዋርኒንግ ውስጥ ነው ኢትዮጵያ የገባቸው። ግን ብዙ አገሮች እዛ ላይ ነው ያሉት። በጣም ትንሽ ሀገሮች ናቸው ሰክሰስፉል የሆኑት በዚህ እንደ አውስትራሊያ አይነት ቦታዎች፣ እነሱ በእርግጥ ኬዛቸውን በጣም ዝቅተኛ አድርገዋል። የሚቀጥሉትም ሰባት ስምንት ቀናትም ሲታሰብ ኬዛቸው ከፍ አይልም ተብሎ ስለሚታይ ነው። እና የሀገራችን ሁኔታ እዛ ላይ ነው ያለው። ህዝቡ የሚወስደውም የጥንቃቄ መጠንም ይታያል። ህዝቡ የሚወስደው የጥንቃቄ መጠን ኢትዮጵያ ውስጥ በእውነት በእውነት በዓለም ላይ ወረርሽኝ እንዳለ ኢትዮጵያ ውስጥ ወረርሽኝ እንዳለ ህዝቡ ረስተዋል እና ይሄን ቆም ብሎ ማሰብ እና ቢሄቪየራል ቼንጁን እያንዳንዱ ሰው ማድረግ የሚገባውን እንደ ግዴታ አድርጎ እንደ አዲስ መጀመር አለበት። ዶክተር አሰፋ፣ አሁን የምናወራው በጣም መሰረታዊ በሆነ ደረጃ ነው። እንደ አካላዊ ፈቀቅታ የተባለው ከአንዱ ሰው ወደ ሌላው ተራርቆ መንቀሳቀስ መሞከሩ በልማድ ከነበረን የህይወት ዘይቤ ጋራ ቢጋጭም የህይወት ጉዳይ ነው እና ለራሳችን ባህል ለሚቀጥለው ሰው የሚሰጠውን ጥቅም እናውቃለን። ለራሳችንም ትልቅ ቦታ አለው። የፊት ጭንብሎችን ማድረጉ በአንጻሩ በንጽጽር ሲታዩ ቀላል ነገሮች ናቸው። እነኚህ የማንችላቸው ግዴታዎችም አሉ። በጣም አስቸጋሪ የሚያደርግ ለኑሮ መሰረታዊ የዕለት ተዕለት ኑሯቸውን ለሚገፉበት ምርጫ የማይሰጣቸው አሉ። አብዛኞቹ የንግድ ድርጅቶች ከፍተኛ ኪሳራ እንደደረሰባቸው በአጭር ጊዜ ስራቸው ሲቋረጥ ተመልክተናል። ሰዎችም የዕለት እንጀራቸውን በዕለት ውሎ የሚተዳደሩ ሰዎችም ያን እስኪያቅታቸው ድረስም የሚዳርግ ነው። በንጽጽር ነው እያወራን ያለ ነው እና አሁን ስናሳስብ እንደው አሳሳቢነትን ወይ ሽብር በሚነዛ መንገድ ሳይሆን ጨርሶ ተዘንግተዋል። የበረታ ዋጋ ሊያስከፍል ይችላል። መደረግ ያለባቸው ጥንቃቄዎች ግን መደረግ አለባቸው እያሉ ነው አ እንግዲህ ምንድን ነው ለእኛ ሀገር ብዙ አድቫንቴጆች አሉ። ብዙ ሰው ስራውን ውጪ ማድረግ ይችላል፣ ቤት ውስጥ ባልሆነ ሁኔታ። ብዙ አይነት ህዝብ ሊሰበሰብባቸው የሚገባ ነገሮች ግዴታ አስፈላጊና መሆን ካለባቸው ውጪ ማድረግ ዘርዘር ብሎ መቀመጥ፣ ለቅሶም ከሆነ ደስታም ከሆነ፣ ውጭ አድርጎ አየር ባለበት ዘርዘር ብሎ መቀመጥና ማድረግ ይቻላል። አንድ የተዘጋ ቤት ውስጥ ከማድረግ። ኬዞች አሁንም ያጋጥማሉ። ሰው አሁንም እየተጎዳ ነው። ኮቪድ ደግሞ ታሞም የሚድን ሰውም ፖስት ኮቪድ ደግሞ የምንለው ሎንግ ኮቪድ ደግሞ አለ ጉዳት አድርሶ ነው የሚሄደው። በተወሰኑ ሰዎች ላይ ደግሞ ጉዳቱ ትንሽ ለተወሰኑ ወራትም እስካሁን እንደምናየው ከፍ ያለ ሊሆን ይችላል። ስለዚህ አቃሎ ማየቱን ነገሩን በጣም ተገቢ አይደለም። አሁን ደግሞ ከይዙ እየጨመረ በመጣ ቁጥር ብዙ ሰው በተለይ ስሜት ሳይኖረው የማስተላለፍ እድሉ ከፍ እያለ ነው የመጣው። ስለዚህ ኢንፌክሽኑን ወደ ቤታችን መውሰዳችን አይቀርም። ቤት ውስጥ ትልልቅ ሰዎች አሉ። ቤት ውስጥ በምንኖርበት ሁኔታ ኢትዮጵያ ውስጥ ሰብሰብ ብለን ነው የምንኖረው። መጀመሪያ ካደረግነው ጥንቃቄ አሁን ነው የበለጠ ጥንቃቄ ማድረግ ያለብን። ያ እንግዲህ የቀን የዕለት ተዕለት ኑሯችንን በማይጎዳ ሁኔታ ግን አንዳንዴ በቴሌቪዥን ባለስልጣናት ቁጭ ብለው ስብሰባ ሲመሩ ሲገናኙ ማስክ አያደርጉም። ርቀታቸው በጣም የተቀራረበ ነው። እንደ ምሳሌ ሆኖ መታየት አለባቸው። እና ይሄን ነገር ነው እጃችን ላይ ያለ ነገር ነው። ከባድ ነገር አይደለም። ታላላቅ መሪዎችን ለአደጋ ሲዳርግ ተመልክተናል። የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን ቀድሞ ለሕመሙ ከተጋለጡት ውስጥ ናቸው። ፕሬዚዳንት ዶናልድ ትራምፕ በዙሪያቸው ያሉ የካቢኔ አባላት፣ ረዳቶቻቸው በሙሉ ቁጥር ስፍር በሌለው ይሄንኑ የሚያስፈልግ ጥንቃቄ ባለማድረግ ከተጋለጡት ውስጥ ናቸው። ፕሬዚዳንት ዶናልድ ትራምፕ ምናልባትም ማንም የማያገኘው በሙከራ ላይ ያለ ሕክምና ሳይቀር ማግኘት የሚችሉ ሰዎች እንኳን ሲቸገሩበት አይተናል። እና ለመዘናጋት ምክንያት ያለ አይመስልም። እስኪ በሚዛን እያመዛዘን የሚያስፈራና የማያስፈራውን መድረግ ያለበትን እና እንደው ምናልባት ያን ያህል ባይደረግም ላይከብድ የሚችለውን እየለየን ነው እና የበዓላት ሰሞን ነው፣ ዶክተር አሰፋሁን ያለንበት ትዕይንቶች ተመልክች ያለው ባለፈው ሳምንት ታላቁን ሩጫ ውድድር አይቻለው። በዚህ ሀገር በእንግሊዝኛው አጠራር ሱፐር ስፕሬደር የሚባሉት ብዙ ሰዎችን በአንዴ ለበሽታው ሊያጋልጡ የሚችሉ ሁኔታዎች አንድ ቦታ ሰዎች ታጭቀው የሚመከሩትን የጤና ባለሙያዎች የምትመክሯቸውን የጥንቃቄ እርምጃዎች ጨርሶ ሳያደርጉ ወይም ሳይጠነቅቁ የሚያደርጉት ነገር ቤት ነው። ከኃላፊነት ውጭ የሚሆነው የጤና ባለስልጣናትም ሆኑ ሌሎች የሚመለከታቸውስ መንገድ ማሳየቱ ላይ በእነሱም በኩል ቀደም እንዳሉት አጽንዖቱ በግለሰብ በቤተሰብ ላይ ነው። ግን ደግሞ አሁን በቅርቡ ሁሉም ሰው የግድ የፊት ጭንብል እንዲያደርግ ግዴታ እንደተጣለው የሚያስቀጣ በኃላፊነት የሚያስጠይቅ እንደተደረገው ሁሉ እንዲህ ጊዜያዊ ትዕይንቶች ሲዘጋጅ ስ ማን ነው የሚጠየቀው? ምናልባት የሚጠየቀውን ክፍል ባናውቅ እንኳን እሱ እንዴት ነው መታየት ያለበት? አዎ ማንም ህዝብን የሚሰበስብ ተግባር የሚያደርግ ሰው በሩጫም ሆነ ጥምቀትም ይሆን ሌላ አይነት ሃይማኖታዊ በዓልም ቢሆን በጣም አረቆ ማሰብ አለበት። ይሄ የሀገር ሪስፖንሲቢሊቲ ነው። በአሁን ደረጃ የሃይማኖት አባቶች ትምህርት ማስተማር አለባቸው እንደሚገባኝ፣ በእስልምናውም በክርስትናውም። ምክንያቱም የኛ ሀገር ሰው የኦፒኒየን ሊደሮቹ ማስለየት ይችላሉ። ባለስልጣን ላይሆን ይችላል። የሃይማኖት አባት ቢነግረው የሚያዳምጥ ይመስለኛል እኔ በጣም እምነት ያለው ህዝብ ስለሆነ፣ እነሱ እባካችሁ አሁን ባለንበት ሁኔታ ትንሽ ወደኋላ አንበል ብለው ቢያስረዱ መልካም ነው። ሌላ ግን ምንም አይነት ሶሻል አክቲቪቲ እና ህዝብን የሚሰበስቡ ሰዎች የጠለቀ እውቀት ሊኖራቸው ይገባል። እያንዳንዱ የጤና ባለሙያ እንደ አማካሪ ቢያደርጉና ያ የሚሰጣቸውን ምክር ቢቀበሉ ጥሩ ነው። ስንት ሰው ነው መሰብሰብ የሚችሉት? ከሰበሰቡስ በኋላ እያንዳንዱ ሰው ማስክ ማድረጉን፣ ርቀት መጠበቁን እነኚህን ሁሉ የሚከታተሉ ኢንፎርስመንቶች ያስፈልጋሉ። ካልሆነ ህይወት ማጣታችን አይቀርም። የጤና ባለሙያ አድቫይዘር ቢያደርጉ ለሚያረጉት ኢቨንት እሱ ጥሩ መነሻ ይሆናል ብዬ ነው የማስበው። መልካም ጠቅሰውታል፣ በዝርዝር ግን አላየነውም። ይሄ ራሱን የለወጠ የቫይረስ ዝርያ አሁን አሳሳቢነቱ ከፍ እያለ ነው። በእንግሊዝ ሀገር ታየ፣ በደቡብ አፍሪቃ ታየ፣ አሁን በዩናይትድ ስቴትስ በርካታ ግዛቶች ውስጥ እየታየ ነው። ፈጥኖ የሚዛመት የተመለከትኳቸው እርስዎ፣ አንዳንድ መረጃዎች አሳሳቢነቱን ከፍ ያደርገዋል፣ ቀድሞ ከነበረው። በአንጻሩ ደግሞ የዛሬ ዓመት በርና ቤታችንን ዘግተን አብዛኞቻችን ስራችንን ከቤታችን ልንሰራ ስንወስን፣ ስንገደድ ገና እየጀመረ ነው። ለቫይረስ የተጋለጡ ሰዎች ቁጥር በሺዎች እየቆጠርን ይበልጥም እየፈራን እያሳሰብን በሚሄዱ ነው። በጊዜው ምናልባት ያላወቅናቸው ነገሮች ዛሬ እንደ መላም ትምህርትም በእያንዳንዱ ጥቃቅን ነገር ውስጥም ትምህርት አለና ብዙ ተምረን ሊሆን ይችላል። ነገር ግን ዛሬ በመቶ ሺዎች የሚቆጠሩበት ሕይወታቸውን ያጡ ሰዎች ቁጥር በሚሊዮኖች በዓለም ደረጃ እየተቆጠረ ባለበት እንዲህ ያለ ደግሞ ራሱን የለወጠ የቫይረስ ዝርያ መከሰት የት ያህል አሳሳቢ ያደርገዋል? ምን ማለትስ ነው ይህ አይነቱን የለወጠ ወይም ራሱን የለወጠ የቫይረስ ዝርያ? አድማጮች፣ ቃለ ምልልሱ አላበቃም። በኢትዮጵያ የኮሮና ቫይረስ መዛመትን ለመከላከል አስፈላጊ ጥንቃቄ መጓደል ሊያስከትል የሚችለው አደጋ የደቀነውን ስጋት አስመልክቶ እንዲሁም በኢትዮጵያና በአንዳንድ አፍሪካ ሀገሮች የሚታዩትን ለየት ያሉ ሁኔታዎች ጨምሮ በሰኞ ምሽት የሀኪሞን የሚጠይቁ ፕሮግራማችን ይዘን እንመለሳለን። ለአሁኑ ግን እንግዳይን ዶክተር አሰፋ መኮንን ጌጃውን ለጊዜያቸው አመሰግናለሁ። ጊዜ ርስጥልኝ አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ተከታዩ የክርክር ፕሮግራም ነው። በዩናይት ስቴትስ የቀድሞውን ፕሬዚዳንት ዶናልድ ትራምፕንና የአዲሱን ፕሬዚዳንት ጆ ባይደንን አስተዳደር በሚመለከቱ አበይት ርዕሶች ዙሪያ ያተኩራል። የትራምፕ አስተዳደርና የገዛ ራሳቸው ተግባራትና ውርስ እንዲሁም አዲሱን የባይደን አስተዳደር የሚጠብቁ ፈተናዎች አሜሪካ በዓለም ዙሪያ የነበራትን የቀድሞ ስምና ገጽታዋን መመለስ ይቻላት ይሆን? የጀመርነው ውይይትና ክርክር ይቀጥላል። አንድ የሪፐብሊካንና አንድ የዲሞክራት አባል የሆኑ ኢትዮጵያውያን አሜሪካውያን ናቸው የሚወያዩት። ፕሬዚዳንት ባይደን እና ምክትል ፕሬዚዳንት ካማል ሀሪስ ቃለ መሐላ በፈጸሙ ዕለት ከቨርጂኒያ ነዋሪውና በግል ስራ ከሚተዳደሩት አቶ ላባኒማንና በቴክሳሱ የዳላስ ኮሊንስ ኮሌጅ የምጣኔ ሀብት ፕሮፌሰሩ መሐመድ አባ ጀበል ጣሄሮ ጋር የጀመርነውን ውይይት በዚህ ምሽት እናጠናቅቃለን። ሰለሞን አባትን ያነጋግራቸው ወደ ዝግጅቱ ፕሮፌሰር ሙሐመድ አባጀበል ዘበሎ ደርሶ እስቲ ልዙር ለመሆኑ እርስዎ አሁን ምን ይሰማዎታል ባሉበት አካባቢ ቴክሳስ ነው ያሉት እንደውም የቴክሳስ ግዛት አቃቤ ህግ የሌሎች ግዛቶችንም አንድ 18 የሚሆኑ ግዛቶችንም አቃቢያነ ሕግ አስተባብረው ክስ የመሰረቱበት ግዛት ነው በእነዚህ የምርጫ ውጤት በተወሰነባቸው ግዛቶች ላይ እርስዎ ዲሞክራት ኖት ጥቁር ኖት ምን ይሰማዎታል በአሁኑ ሁኔታ ፕሬዚደንት ትራምፕ ደጋፊ ያላቸው ብዙ በጣም ብዙ ሰባ አራት ሚሊዮን ሰው ነው ለእሳቸው ት ያደረገ ግን ይሄ የሰባ አራት ሚሊዮን ህዝብ በሙሉ እንደዚህ አይነት ጥቂት ዘረኞች እዛ ውስጥ ያሉት የሚነዙትን ነገር፣ ኮንግረስ ሰብሮ የገቡት የሚያካሂዱትን ፖለቲካ ይደግፋሉ ማለት አይቻልም። ፕሬዚደንት ትራምፕ ኢሚግሬሽን እና በተለይ ከደቡብ አሜሪካ የሚመጡ ቀላቀላ ያሉ ሰዎች ነጭ ያልሆኑ አሜሪካን ወረዋል ብሎ በአሽሙር ህዝብን እየቀሰቀሱ እራሳቸው ፕሬዚደንት ሆነው የአሜሪካን መንግስት ላይ አድማ ያካሄዱ ሰው ናቸው። ይሄ ደግሞ በታሪክ ይቅርታ የሚሰጣቸው አይመስለኝም። የዛሬ መቶ ዓመት ታሪክ ሲጻፍ ፕሬዚደንት ትረምፕ በዚህ ነው ሰው የሚያስታውሳቸው። እኛ ጋር ብዙ ደጋፊ ያላቸው ቴክሳስ ነው። ቴክሳስ የሪፐብሊካን ስትሮንግ ሆልድ ነው። የሪፐብሊካን ምሽግ ነው። ግን አብዛኛው የእሳቸው ደጋፊ ሚዲያ ላይ እንደሚሰማው ለእሳቸው ፌር ለመሆን ዘረኛ አይደለም። አብዛኛው ሰው እሳቸውን የሚደግፋቸው በኢኮኖሚ ምክንያት ነው። በኢኮኖሚ ጥሩ ትራክ ረከርድ ነበራቸው። ፕሬዚደንት ትረምፕ ግን ሁሉንም ነገር መጨረሻ ላይ ጥሩ ታሪክ ነበራቸው። መጨረሻ ላይ ለምሳሌ የንግድ ገቢ ቀረጥን ከሰላሳ አምስት ፐርሰንት ወደ ሀያ አንድ ፐርሰንት የቀየሩ ፕሬዚደንት ናቸው። ብዙ ፕሬዚደንቶች ሞክሮ አልተሳካላቸውም፣ እሳቸው ተሳክቶላቸዋል። ብዙ ብዙ ጥሩ ነገር ሰርቷል። ግን ይሄ የኢሚግሬሽን ነገርና የነጭ ቁጥር አሜሪካን ውስጥ እየቀነሰ መሄድ፣ አንዳንድ ዘረኛ ቡድኖች የእሳቸው ደጋፊ ሆነው በመቅረባቸው እና እሳቸውም ራሳቸውን ከነሱ ማራቅ ስላልቻሉ ወይንም ስላልፈለጉ ስማቸው በዛ ተጨማልቋል። ለንፈልግ መስለ መቼም ለማን ነው የሚገባውን ስጠው ስላደረገው ነገር አትንፈገው የሚገባውን የሚባላልና ያሉትና ቀደም ሲል የጠቀሱትና ሌሎችም ብዙ ሊጠቀሱ የሚችሉ ያስመዘገቧቸው ትልቅ ስራዎች አሉ ፕሬዚደንት ትራምፕ በዚህ አራት ዓመት ውስጥ። ነገር ግን አሁን ትልቁ ስጋት አሜሪካ ተከፋፍላለች በግልጽ ተከፋፍላለች ነው እየተባለ ያለው ሰባ አራት ሚሊየን ለፕሬዚደንት ዶናልድ ትራምፕ ሰማንያ አንድ ሚሊየን ለአዲሱ ፕሬዚደንት ጆ ባይደን ድምፅ ሰጥቷል ሴኔቱ እኩል በሁለት ተከፍሏል በበታቹ ምክር ቤት በህግ መምሪያው ውስጥም ያለው ልዩነት ይህን ያህል እምብዛም የሰፋ አይደለም በህዝቡ ውስጥም ያለውን ስሜት እየተመለከትነው ነው ያለ ነው ይሄ ሁሉ የተፈጠረው በፕሬዚደንት ትራምፕ ምክንያት ነው ይባላል በሌላ በኩል አቶ ላባን ምንድን ነው የእርሶ ሀሳብ በዚህ ላይ? ምንድን ነው ይሄ ግንኙነት የሚመስለው? ወይም ግንኙነቱ ምን መሰለህ፣ ስቴቱ አሜሪካ ዩዝዋሊ የኮንሰርቫቲቭ ወይ የሴንተር ሌን ህብረተሰብ ነው፣ ወጋ ጥባቂነት ያለው አማካይ መስመር ላይ ያለ ማለት ነው። አዎ የመሀለኛ የሆነ በኢኮኖሚውም ፍሪ ኢንተርፕራይዝ ካፒታሊዝም የሚደግፍ በብዛቱ ሃይማኖት ያለውና ፍሪዶም የሚወድ ህብረተሰብ ማለት ነው። በመንግስት ተማምኖ የማይታደር ህብረተሰብ ነው። በብዛቱ አሁን ዴሞክራቶቹ ደግሞ ይሄን የሚመቻቸው ኤንቫይሮንመንት አይደለም። ይሄ ኮሮና ደግሞ ነገሮቹ ትንሽ አባብሰዋል። ለምን አንዳንድ ስቴቶቹ ላይ ሙሉ በሙሉ ኢኮኖሚው ሸዳውን ተደርጎ ተዘርቶ እንቅስቃሴ የሌለበት አንዳንዱ ድጋራ ደግሞ እንቅስቃሴ ያለው ፍቃድ ያለው ማለት ነው። ይሄ ልዩነቱ ይታያል። ፍሎሪዳና ካሊፎርኒያ ቴክሳስና ካሊፎርኒያ ወይ ፍሎሪዳና ኒውዮርክ ስታስተያይ ልዩነት አለ፣ ሰፊ የሆነ ልዩነት አለ። የሪፐብሊካን እንዴት ያስተዳድራሉ? ዴሞክራት ደግሞ እንዴት ያስተዳድራሉ? ስለዚህ የአስተዳድሮ ሁኔታ ነው ልዩነቱ የሚታየው ማለት ነው። ስለዚህ ብዙ ዲፍረንስ አለ ወይ ደግሞ በህብረተሰቡ ትልቅ ክፍተት ተገኘ ወይ አለ፣ አይደለም ንግግሩ ግን ሰው ማስታወስ ያለበት ትራምፕ ለምንድን ነው የተመረጠው? ተብሎ ማስታወስ አለ። ግን አቶ ላባን ህብረተሰቡ በግልጽ ተከፋፍሎ የሚታይ ጠርዝና ጠርዝ ላይ ቆሞ የሚታይ አይመስሎትም? በዚህ በአራት ዓመት ውስጥ የዘር ጥያቄ እጅግ ሰፍቶ አደባባይ ላይ ገንፍሎ የወጣበት ጊዜ ነበረ። ትራምፕ እንደመጡ ሴቶች ተሰልፈው ተቃውሟቸውን የገለጹበት ጊዜ ነበረ። ሌሎችም በፖለቲካ አስተሳሰቦች ሁሉ ብዙ ልዩነቶች የተመዘገቡበት ጊዜ ነበረ። ለዚህ ሁሉ መንስኤው የትራምፕ አስተዳደር የትራምፕ አያያዝ ነው እያሉ ነው ተንታኞች የሚናገሩት። አይጋሩም? እርስዎ ይሄንን? አይ ትራምፕ ሂስቶሪካል ታሪካዊ የሆነ በጥቁር ህብረተሰብ፣ በሂስፓኒክ ህብረተሰብ፣ በሴቶች ያሸነፈ ነው። እንዲያም በነጮች ነው ብዙ ቦት ያላገኘ እንጂ ትራምፕ በእነዚህ ማይኖሪቲ የሚባሉ ህብረተሰቦች ሂስቶሪካል የሆነ ቦት ነው ያገኘው። እዚህ አሁን ያለው ህብረተሰቡ ምን መሰለ ሚዲያ የሚለው ያለው ዋናው ጥላት እኳ ሚዲያ ነው። ሆነ ሚዲያ የሚለው ያለው እና ሪያሊቲ ሰው በየቀኑ ኮንፍሮንት የሚያደርገው የተለያየ ሆነ። ሚዲያ ሌላ ነገር ይልሃል፣ ግን ሰው ደግሞ በየህይወቱ የሚያልፎ አድቫንቴጅ የሚያገኘው እንደ ነጋዴ እንቅስቃሴ ሆኖ፣ ስራ ፈላጊ ስራ ቶሎ ብሎ ማግኘት ይችላል። ይሄ የትራምፕ ፖሊሲ ቀን በቀን የሚኖር ህብረተሰብ ሁላችንም ደቫስት ማጆሪቲ ማለት ነው የምንፈልገው ነገር ነው ያመቻቸል። ቶሎ ብለህ ስራ ማግኘት ስራ ስታጣ ማለት ነው፣ ወይ ስራ መቀየር ከፈለግኩ ደግሞ ስራ መቀየር እድል አለ፣ ደና ደሞዝ ማግኘት። ይሄ ኢሚግሬሽኑ ክራክዳውን የሚያደርገው የነበረው እኮ ለደና ደሞዝ ማግኘት እድል ፈጥረዋል፣ ብዙ ሰው ማለት እኮ ነው። ሂስፓኒክ ፖፒሌሽኑም በትልቁ ቦት ያገኘ ማለት ነው። ፍሎሪዳ በትልቁ ነው ያሸነፉ። ስለዚህ ችግሩ የት ጋራ ነው ያለው? መሰለኝ ሚዲያው የሚለውና ሪያሊቲው ሰው ኮንፍሮንት የሚያደርገው ዲፍረንት ነው። ግን እንዳልኩህ ነው። ትራምፕ ለምንድን ነው የተመረጠው? መጀመሪያው ነገሩ ምን ሊሰራ ነው የተመረጠው ከተባለ ትራምፕ ወደ ሲስተሙ ሼክ የሚያስፈልገው ሲስተም ነበር። አድቫንቴጁ ኢንሳይደሮቹ፣ ኤሊቶቹ ቁጭ ብለው የሚኖሩበት እርስ በራሳቸው የሚመራርጡበት ኑሯቸው የሚያስተካክሉበት ሰው ሳንቲም ሳይዝ ወደ ዋሽንግተን መጥቶ ዋሽንግተን ዲሲ፣ ከዛ እዚህ ኢንሳይደር ትሬዲንግ አርጎ ቤታቸው ይገዛሉ፣ ኑሯቸው ያስተካክላሉ። መንግስት ተጠቅመህ ሀብት የምታሰርበት ሁኔታ ተፈጠረ። እነ ሂላሪ ክሊንተን እንዳረጉት፣ እንደ ኦባማ እንዳረጉት፣ እንደ ባይደንስ እንዳረጉት ማለት ነው። ይሄ ሁሉ እነዚህ ኢንሳይደር ናቸው። ትራምፕ ነው ደሞዝ ሳይቀበል ደ ቫስት ማጆሪቲ የእሱ ካቢኔትም የነበሩ ደሞዝ ሳይቀበሉ የሰሩት ማለት ነው። አሁን ይሄ ነው አሜሪካ ለመጀመሪያ ጊዜ ያየ፣ ለአሜሪካ ተብሎ ለሲስተሙ ለማስተካከል ተብሎ የተላከ ማለት ነው። ህዝቡ በምርጫው ሪዛልት እንግዲህ አስቸጋሪም ቢሆን ልትቀበለው። አራት አመት በቂ ነው ሲስተሙ የሚበቃው ሼክ ተደርጓል። ሰውም አይኑ ከፍቶ አይተዋል ተብሏል። አሁን እናያለን ደግሞ ከሁለት አመት በኋላ ምርጫ ሲኖር ከአራት አመት በኋላ ደግሞ ምርጫ ሲኖር ምን አይነት ውጤት እናያለን ማለት ነው። ግን ወደ ነበርንበት አንመለስም። ከአሁን በኋላ ሰው አላቅም ነበረ ማለት የማይችልበት ሁኔታስ ተፈጥሯል ማለት ነው። እንግዲህ የአዲሱ ፕሬዚደንት የጆ ባይደን እና የካማላ ሃሪስ ሀሳብ ደግሞ ወደ መረጋጋት፣ ወደ ነበርንበት እንመለስ ነው። ባክ ቱ ኖርማልሲ ነው እያሉ ያሉት። ወደ ተረጋጋ ሁኔታ እንመለስ ነው እያሉ ያሉት። ፕሮፌሰር መሐመድ ለመሆኑ ትልልቆቹ የባይደን አስተዳደር ፈተናዎች ምንድን ናቸው ብለው ያስባሉ? የሚጠብቋቸው እሱን ከመመለሴ በፊት ሰለሞን፣ እኔ ኢኮኖሚስት ስለሆንኩ ስለ ኢኮኖሚ አንድ ነገር ማለት እፈልጋለሁ። አንድ ፖሊሲ ዛሬ ተግባር ላይ ውሎ ዛሬውኑ ውጤት አያሳይም፣ አንዳንድ ጊዜ አመታት ይወስዳል። እና የትራምፕ ኢኮኖሚ በጣም ጥሩ ነበር፣ ሬላቲቭሊ፣ አንጻራዊ ነው። ግን ይሄ ሁሉ እሳቸው ያደረጉት አይደለም። ምናልባትም የፕሬዚደንት ኦባማ ፖሊሲ ውጤቱ ሊሆን ይችላል። ከዛም በፊት የነበሩ ለምሳሌ ጆርጅ ደብሊዩ ቡሽ የእሳቸው ፖሊሲ ውጤት አሁን ሊታይ ይችላል። ላግ ታይም እንለዋለን በኢኮኖሚ አንዳንድ ጊዜ ቆይቶ ነው ውጤቱ የሚታየው። አንደኛ መታወቅ ያለበት እሱ ነው። የራሳቸውን ካቢኔት ስናይ ጥቁር ሰው ብዙ የለውም አንድ። ሁለተኛ የአሜሪካን ጠቅላይ ፍርድ ቤት ሱፕሪም ኮርት ሶስት ሰው ነው አፖይንት አድርገው ኮንፈርም የሆነው በሴኔት እና ሶስቱም ነጭ ናቸው። አንድም ጥቁር የለበትም ወይንም ሌላ ዘር የለውም። ፌዴራል አፒልስ ኮርት እሳቸው ብዙ ሰው አፖይንት አድርጓል። ሁሉም ነጭ ናቸው። አንድ ጥቁር ሰው የለበት። አይ ቲንክ አንድ ሂስፓኒክ ያለበት ይመስለኛል። የእሳቸው ኢሚግሬሽን ፖሊሲ ስታይ፣ የእሳቸው ሳይንስን አለመቀበል ስታይ፣ ለምሳሌ ከፓሪስ አኮርድ ራሳቸውን አውጥተዋል እና ፕሬዚደንት ሲሆን ባይደን ዛሬ በፕሬዚደንታዊ ትእዛዝ ኤግዘኪቲቭ ኦርደር ይመልሳል አሜሪካን ወደ ፓሪስ አኮርድ። የፓሪስ የአየር ንብረት ስምምነት ማለት ሆን ነው። የአየር ንብረት ስምምነት በጣም ትልቅ ነው። የአሜሪካን ሕገ መንግስት በየአስር አመት የአሜሪካ ሕዝብ እንዲቆጠር ያዛል። አሜሪካ ውስጥ የሚኖር ሰው ነው የሚለው እንጂ ለይቶ የአሜሪካን ዜጋ አይልም። እና ፕሬዚደንት ትራምፕ በኤግዘኪቲቭ ኦርድ በፕሬዚደንታዊ ትእዛዝ ወረቀት የሌላቸው ሰዎች፣ ሕጋዊ ያልሆኑ ሰዎች እንዳይቆጠሩ አዘዋል። ያንንም ዛሬ ፕሬዚደንት ባይደን ይቀይሩታል በፕሬዚደንታዊ ትእዛዝ። እና ፕሬዚደንት ትራምፕ በብዙ ነገር በሚዲያ ብቻ ሳይሆን ሚዲያ ላይ ያሉ ሰዎች ስለማይወዷቸው ብቻ ሳይሆን ብዙ ነገራቸው ማይወደድ አለ። ለሳቸው ፌር ለመሆን ብዙ ጥሩ የሰሩት ነገር አለ። ኢኮኖሚን ጠቅሻለሁ። በንግድ ቻይና ብዙ ነገር ትሰራ ነበር። ቻይናን ለማስቆም ብዙ ለፍተዋል ፕሬዚደንት ትራምፕ። ይሄ ይሄ ጥሩ ነገራቸው ነው ግን ሚዲያ ብቻ ላይ ነው የእሳቸው ተቃውሞ ማለት ትክክል አይመስለኝም። የፕሬዚደንት ባይደን ትልቁ ስራቸው አንደኛው ይሄ በሽታ ነው፣ የኮቪድ ወረርሽኝ አሁን እንደሰማ ነው በፊት መድኃኒት ይሄ የኮሮና ቫይረስ በሽታ መድኃኒት የፋይዘሩ ሁለት ጊዜ ነው ሰው የሚወጋው። አንዴ ትወጋለህ፣ ከዛ በኋላ ሳምንት ነው አስራ አምስት ቀን ቆይተህ እንደገና ሁለተኛው ቡስተር ይሉታል፣ እሱን ትወጋለህ። እሱ የለም ይባላል እና ትልቁ የእሳቸው ስራ አሁን አንደኛው እሱ ነው። ሁለተኛው ደግሞ ፕሬዚደንት ትራምፕ ከስልጣን ስለወረዱ የእሳቸው የቀሰቀሱት አውሬ ቤት ይገባል ማለት አይቻልም እና አሜሪካን ቅድም እንዳልከው ሰለሞን፣ በጣም የተከፋፈለ ሀገር በፍልስፍና በኢኮኖሚ በአመለካከት በጣም የተከፋፈለ ሀገር ሆኗል በተለይ በእሳቸው ዘመን እና ይሄንን ህዝብ ለፕሬዚደንት ትራምፕ ድምፅ የሰጠን ከሰባ ሚሊዮን በላይ ሰው እኔም የእናንተ ፕሬዚደንት ነኝ የመረጠኝ ሰው ብቻ ሳይሆን እኔ የሁሉም አሜሪካዊ ፕሬዚደንት ነኝ ብሎ እነሱን ማሳመን ሀገር ማረጋጋት ትልቁ ስራቸው ነው ብዬ ነው የማየው፣ በአጭር ጊዜ ውስጥ ረዥም ጊዜው እንግዲህ ሌላ ትልልቅ ነገሮች አሉ። ኢሚግሬሽን አለ፣ ኢኮኖሚ አለ። እነዚህ በረዥም ጊዜ የሚሰሩ ናቸው። በአጭር ጊዜ ሁለቱ በጣም አንገብጋቢዎች ይመስሉኛል ሰለሞን። አቶ ላባን እርሶስ ምን ያስባሉ? ይሄ ሀገር መሰብሰብ ይችላሉ። የተመልሶ ሁኔታው አሁን ትንሽ ከባድ ነው። ኢንዲፔንስ ባይደን ምን አይነት ፖሊሲ ነው ይዞ የሚመጣ ነው? አሁን ይሄ ኮሮና አለ። አንዳንድ ሰው ከስድስት እስከ ስምንት ሳምንት ሊዘጋ ይችላል የሚሉት አሉት። ነገሩ ስሎዳውን ለማድረግ የሚሉ አሉት። አሁን ጀነራል ሙድ አይደለም የሚታየው፣ በፖሊሲ ነው። ዋናው ፖሊሲ ትስማማለህ አትስማማም ነው እና እስካሁን ዛሬ ከዋን ፒኤም በኋላ ነው የምናውቀው የእውነት የባይድን ፖሊሲ። ለምን ያኔ መደበቅ አይቻልም? በጽሑፍ ማቅረብ አለበት ይሄ የኔ እላማ ነው፣ ይሄን ይሄን ማድረግ ይፈልጋሉ፣ የኢሚግሬሽን እንደዚህ ይፈልጋሉ፣ የሴንሰስ እንደዚህ ይፈልጋሉ፣ የኢኮኖሚው በዚህ መንገድ ብንሄድ ይሻላል፣ የፓሪስ አኮርድ እንደዚህ ብናርግ ይሻላል፣ የኢራን ዲሉ እንደዚህ ብናርግ ይሻላል ተብሎ ወደ ነበረበት ለመመለስ ይሞክራል ማለት ነው። ያኔ ነው ሰው ኦኬ፣ ይሄ ሰውዬ ዩኒፋይ እያደረገን ነው፣ ዩኒፋይ እያደረገ አይደለም የሚል ይመጣል ማለት ነው። የፓሪስ አኮርዱ በብዛቱ ህዝብ አልተቀበለውም። እሱ ፎርስ ካደረገው ይሄ መንግስት ከህዝቡ ለየት ያለ ማለት ነው። ይሄ ግሎባል ዎርሚንግ በአሜሪካ ተቀባይነት የለው ባስ ማጆሪቲ። ይሄ ኤሊቱ ብቻ የሚደግፈው ነው። ኤሊቱ የሚደግፈው ደግሞ በኑሮው ምንም ሲግኒፊከንት የሆነ ለውጥ ስለማያመጣለት ሰው ስራ የሚሰራ ግን በመኪና የሚንቀሳቀስ ጉዳቱ ወደሱ ነው። ቤንዚን ከሁለት ዶላር ለጋሎን ወደ ስምንት ዶላር ለጋሎን ሲሆንልህ ያኔ ወደ ስራ እንደማትሄድ ወይ ደግሞ በሜትሮ በሜትሮ እና በባስ ተንቀሳቀስ ስትባል እየከበደ እንዲሄድ ነው ዋናው አላማው፣ ኢንዲፐንደንሱ ለመውሰድ ነው። ኤሮፓ ልትሆን ማለት ነው። እና ያኔ ነው ምን የሚታየው ማለት ነው። አሁን ሰው አየህ፣ ተከፋፍለዋል። ከባድ ነው፣ አሜሪካ ሀገር ተከፋፍለዋል ለማለት ሰው ፖኬቱ ኢምፓክት ሲያደርገው ማህበራዊ ኑሮ ኢምፓክት ሲያደርገው ነው ሪአክት የሚያደርግ። እና አሁን ይሄ ሰውዬ ደግሞ ፌር መሆን አለብን። ፕሬዚደንት ከሆነ በኋላ ያው እንደ ፕሮፌሰር እንዳሉት ጊዜ ይፈጃል። ሳምንት፣ ሁለት ሳምንት፣ አንድ ወር፣ ሁለት ወር ያለ ሲሄድ፣ ያኔ ገጽታው እየታየ ፖሊሲው እየታየ ሲመጣ፣ ያኔ ሰው ይቀጥላል ወይ ከሱ ጋር፣ ወይ ደግሞ ክፍፍሉ ይመጣል ይታያል ማለት ነው። አቶ ላባን ሰባ ከመቶ የሚሆኑ ሪፐብሊካን ፕሬዚደንት ባይደን በህጋዊ መንገድ የተመረጡ ሰው አይደሉም ብለው እንደሚያምኑ አንዳንድ የዳሰሳ ጥናቶች ያሳያሉ። ምርጫው ተጭበርብሯል ብለው ነው እስካሁን ድረስ የሚያምኑት። እርሶ ሪፐብሊካን ነዎት፣ ምን ያስባሉ? እኔ ይከብደኛል። ትራምፕ ተሸንፏል ብሎ ለማመን ለእኔም ይከብደኛል። ይሄ ደግሞ እውነቱ ነው የምነግርህ። አንዳንድ ነገሮች የምትሰማቸውና የምታያቸው ኮንስፒሬሲ ቲዮሪ አይደለም። ቁጥሮቹ ስትደምራቸው ልክ እየመጡ አይደለም ግን ይሄ ስህተቱ የሪፐብሊካኖቹ ነው። ለዚህ አይነት ዝግጅነት ስላልተደረገ ጥፋቱ ደግሞ መቀበል አለብህ ማለት ነው። እኔም ከነዚያ ሰባ ፐርሰንቱ ብቻም አይመስለኝም፣ ግን እኔም እንደ ላባል ይከብደኛል ለማመን። አሁን አሜሪካ በዚህ ሁኔታ ላይ ትገኛለች። በዚህ የምርጫ ዘመን፣ በዚህ የምርጫ ወቅት፣ በዚህ በያዝ ነው ቀን ለመሆኑ አሜሪካ በዓለም አቀፍ ደረጃ ያላትን ስም፣ ክብር፣ ዝና፣ ተቀባይነት መልሳ የማረጋገጥ መልሳ የመያዝ እድል አላት ብላችሁ ታምናላችሁ? ትችላለች ብላችሁ ታምናላችሁ? ፕሮፌሰር መሐመድ አጭር መልሱ አሁን ነው። የኔ ሰለሞን አሜሪካን ከራሷ ጋር እንጂ እኩያ የላትም። ምን ማለቴ ነው? አሜሪካን አሁን ጣታቸውን የሚቀስሩባት ሀገሮችን ስታይ ራሳቸው ትልቅ ችግር ያለባቸው ሀገሮች ናቸው። አሜሪካን ከራሷ ጋር ካልተወዳደረች ከሌላ ሀገር ጋር ተወዳድራ አሁንም የተሻለች ናት አሜሪካ የአሜሪካን ሕዝብ ሁልጊዜ ሪዝነብል ነው። ደግ ሕዝብ ነው። ባይደን ደግሞ የሚፈለግ ለአሁኑ ጊዜ የሚሆን ፕሬዚደንት ይመስለኛል። ሩፍሩፍ ነው። አይታችሁ እንደሆን ስለ ልጁ አንስቶ እምባውን ነው ያነባ። ሶ እንደዚህ አይነት ፕሬዚደንት ለቀውስ ጊዜ የሚሆን ፕሬዚደንት ነው። እና አቶ ላባን እንዳሉ ትልቁ ነገር ኢኮኖሚ ነው። የሁሉንም ሰው አመለካከት የሚቀይረው እሱ ነው እና ኢኮኖሚ ላይ በደንብ መስራት የሚኖርባቸው ይመስለኛል። እነሱም ሚያውቁታል። ሆፕፉል ነኝ። በጣም ተስፋ አለኝ። ሰለሞን፣ በአጭር ስለ ምርጫ ቅድም አቶ ላባን የጠየቀውን ጥያቄ መመለስ ፈልጋለሁ። አሜሪካን ውስጥ ምርጫ በወረዳ ነው በፕሪሲንክት ነው እና ወረዳው ነው ለስቴቱ ዘገባውን የሚሰጠው። እና ምርጫን ለመስረቅ በጣም በጣም ከባድ ነው አሜሪካ ውስጥ ከነዚህ ከወረዳዎች ጋር ሁሉ ተመሳጥረህ ወይንም ደግሞ በሚስጥር ሹክሹክ ብለህ ካልሆነ አይሆንም። ከስንቱ ፕሪሲንክት ጋር ከስንት ወረዳ ጋር ተመሳጥረህ ነው ምርጫን መስረቅ የምትችለው? አይቻልም። እነሱ ይህንን ሁሉ አስበውበት መላ አድርገውበታል። አንደሱን ሁለተኛው ደግሞ ምንም መረጃ እኮ የለም ፕሬዚደንት ትረምፕ ራሳቸው የሾሟቸው ዳኛዎች የአሜሪካንን የበላይ ፍርድ ቤት ሱፕሪም ኮርት ጨምሮ ምንም ኤቪደንስ ምንም መረጃ የለም ምርጫ መሰረቁ ብለው ነው የደመደሙት እና አይ ቲንክ ይሄን መቀበል በጣም አስፈላጊ ይመስለኛል። ለአንድ መረጃ ወይንም ማስረጃ በሌለው ነገር ዝም ብለን የምርጫን ውጤት ጥያቄ ውስጥ መክተት ለአሜሪካን ጥሩ አይመስለኝም እና ይሄን መቀበል በጣም አስፈላጊ ይመስለኛል። መረጃ ካለ በመረጃ መሆን አለበት እንግዲህ መረጃ የሌለው ነገር ስንት ሰው አይቶት፣ ስንት ጠበቃ አይቶት፣ ስንት ዳኞች አይተውት? ምንም መረጃ የለም ያሉትን ነገር እኛ መቀበል መቻል አለብን። ሰለሞን፣ አመሰግናለሁኝ። አቶ ላባን የማነ ሪፐብሊካን ከቨርጂኒያ፣ ፕሮፌሰር መሐመድ አባጀበል ጣሂሮ ዴሞክራቲክ ቴክሳስ፣ ቀደም ሲል እንዳላችሁት የሚሆነውን ደግሞ እስቲ እንመልከት። ሰሞኑንም ከሰሞኑም አድማጮቻችን የእናንተን አስተያየት ትንታኔዎቻችሁን መስማት ይፈልጋሉ። ስለዚህ ተመልሼ እመጣለሁኝ። ለዛሬ ግን ለጊዜያችሁ። እጅግ በጣም አርጌ አመሰግናለሁ፣ ሁለታችሁንም። ደህና ዋሉ። መልካም ዘመን፣ መልካም ጊዜ እንዲመጣ አመኛለሁ። እናመሰግናለን ሰለሞን። መልካም አዲስ ነው። በዚህ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ከአዲሱ አስተዳደር ስለሚጠብቁት ተስፋና ስለ ስጋታቸው እንዲያጋሩን በመጋበዝ በተከታታይ ሀሳባቸውን እናሰማችኋለን። ለዛሬም የዩኒቲ ዩኒቨርሲቲ መስራች የነበሩትና በተለያዩ ማህበራዊ እንቅስቃሴዎችም ተሳታፊ የሆኑትን ዶክተር ፍስሐ እሸቱን ሀብታሙ ስዩም ምልክታቸውን እንዲያጋሩ ጠይቆ ተከታዩን ይዞ ቀርቧል። ዶክተር ፍስሐ እሸቱ ኢትዮጵያና ኢትዮጵያንም በሚመለከቱ የፖለቲካ የትምህርትና ማህበራዊ ክንውኖች ተሳትፎ ብዙ አድማጮች ያውቀውታል። ሰሞነኛውን የአሜሪካ ፕሬዚደንት ሲመት በተመለከተ ለአጭር ቃለ ምልልስ ስለተባበሩኝ በመጀመሪያ በእጅጉ አመሰግናለሁ። አመሰግናለሁ፣ እግዚአብሔር ይስጥልኝ ድልን ስለሰጣችሁ እንግዲህ ጆ ባይደን አርባ ስድስተኛው የዩናይትድ ስቴትስ ፕሬዚደንቱ ነው በ ትናንትና ሁለት ቃለ መሐላ ፈጽመዋል። እንደ ዩናይትድ ስቴትስ ነዋሪ እንዲሁም የኢትዮጵያ ማህበረሰብ አባል ባይደን በመጪው አራት አመታት እንዲያመጡት የሚፈልጉት ለውጥ ምንድን ነው? አዎ እንግዲህ ላለፉት አራት አመታት ሁላችንም እንደምናስታውሰው እ በጣም የሚያሳዝን በአሜሪካ ውስጥ ለማሰብ የሚቸግሩ ክስተቶችን ስንመለከት ነዋሪም ሆነን አልፈንበታል። ከምንም በላይ ትልቁ ነገር በአሜሪካን መካከል እየተፈጠረ ያለው አለመተማመን፣ ጥላቻ፣ የመንግስት ስርዓት በአንድ ሀገር ውስጥ ህዝቡ በሰላምና ተረጋግተው እንዲኖር ከሚያስችሉት ነገሩ አንዱ የመንግስት ስርዓት፣ የተከበረ የመንግስት ስርዓት መኖር እና ህዝቡ የሚተማመንበት መንግስት መኖር መፍጠር መቻል ነው እና ያ ህዝቡ በመንግስት ላይ ያለውን እምነት እንዲያጣ የተደረገበት ሁኔታ መቀየር መቻሉ ትልቅ ነገር ነው እና ባይደን በከፍተኛ ሁኔታ ሊያመጧቸው ይገባል ብዬ የምለው ለውጥ በተለይ በህዝብ መካከል ያለውን መከፋፈል አሜሪካን ህዝብ ፕራክቲካሊ ለሁለት የተከፈለበት ሁኔታ ያለበት ጥላቻ በከፍተኛ ሁኔታ የገነነበት በተለይ ደግሞ በዘር እንደዚሁም ደግሞ እኛ ከውጭ ኢሚግራንት ሆነን አሜሪካ ውስጥ የምንኖር ማህበረሰብ በከፍተኛ እኔ በበኩሌ አሜሪካ ውስጥ እንደዚህ አይነት ነገር ይኖራል ብዬ የማስብበት ዘመን ያልተፈጠረበት ሁኔታ ነበር የነበረው እና ያንን የመቀየር የተፈጠረውን ቁስል እንዲድን የማድረግ ከፍተኛ ስራ ይጠበቅባቸዋል። ያንን ለውጥ ማምጣት አለባቸው ብዬ ነው ማም ነው። በእርግጥ ባይደን የዴሞክራት ፓርቲ ተመራጭ ናቸው፣ ግን ለህብረተሰቡ እንግዲህ ባለ ስሜታቸው ላይ እንደተናገሩት እኔ የሁሉም አሜሪካዊ ፕሬዚዳንት ነኝ እንዳሉት ሁሉ ሆኖ መገኘት አለባቸው ብዬ ጠብቃለሁ። እና ይሄ ቀላል ስራ አይሆንም። ለበርካታ ዘመናት ውስጥ ውስጡን ሲብሰለሰል የነበረ ቁስል ነው አመርቅዙ የወጣው እና ያንን ማዳን ቀላል ነገር አይሆንም። እና ለእኔ ከምንም በላይ ከምንም በላይ ትልቁ ስራቸው ይሆናል ብዬ ማስበው በህብረተሰቡ መካከል ያለውን ይህንን ቁስል ማዳን ይሆናል ብዬ ነው ማስበው። ከዛ ባሻገር እንግዲህ ያው ሁላችሁም እንደምታውቁት ሌሎች በርካታ ችግሮች አሉ። በአሁኑ ሰዓት የኮቪድ ቫይረስ ችግር አለ። ያው አራት መቶ ሺህ አሜሪካን ይሞታሉ ተብሎ የሚጠበቅበት ሁኔታ ነው። በጣም የሚያሳዝን ሁኔታ ነው ያለው እና ይሄንን በሽታ የመዋጋት ትልቅ ኃላፊነት ይኖርባቸዋል። በቁጥር ስር የመዋል ትልቅ ኃላፊነት ይኖርባቸዋል። ከዛ ባሻገር ከዚህም በሽታ ጋር በተገናኘም በሌሎች ምክንያቶች ኢኮኖሚው በከፍተኛ ሁኔታ የተጎዳበት ሁኔታ ነው ያለው እና በዚህ ሂደት ውስጥ በተለይ ከፍተኛ ተጠቂ የሆኑት እንደ ጥቁር ማህበረሰብ የጥቁሮ ማህበረሰብ ነው። በአሁኑ ሰዓት በበሽታው ሶስት እጥፍ የመያዝ እና የመሞት ቻንሱ ያለ የጥቁሮ ማህበረሰብ ነው። በኢኮኖሚም በጣም የተጎዳው የጥቁር ማህበረሰብ ነው። እንደ ጥቁር ማህበረሰብ እና ደግሞ እንደ ኢሚግራንት ኮሚኒቲ የኢትዮጵያን ኮሚኒቲ በከፍተኛ ሁኔታ የተጎዳበት ሁኔታ ነው ያለው። ምክንያቱም በርካታ ማህበረሰብ የተሰማራበት የስራ መስኮች በዚህ በበሽታ የተጠቆበት ሁኔታ ነው ያለው። ስለዚህ ይሄ ኢኮኖሚ እንዲያገግም የማድረግ ከፍተኛ ሌላ ስራ ይጠበቅባቸዋል። ሌላውም መለወጥ አለባቸው የሚባለው እንግዲህ አሜሪካ በአለም አቀፍ አሜሪካ መሪ ናት። እንግዲህ ሳምሀው በኢኮኖሚም ይሁን በታሪክም አጋጣሚ እንግዲህ አሜሪካ ሱፐር ፓወር ነች እና በተለያዩ በአለም መድረኮች ላይ አሜሪካ ትላልቅ የመሪነት ሚናዎችን ትጫወት ነበረች እና የቀድሞ ፕሬዚዳንት ትራምፕ የወሰዱት የአሜሪካን የበላይነት ወይንም ደግሞ አሜሪካን ታላቅ የማድረግ እና የማግለል ፖሊሲ ተለውጦ አሜሪካ፣ በአለም አቀፍ መድረኮች ላይ የመሪነት ሚናዋን ትጫወታለች እና ያንንም መልሶ ያመጣሉ ብዬ ጠብቃለሁ። እና በእውነቱ ያሳዝናል፣ ግን በጣም ብዙ ስራ ነው ያለባቸው። ከምንም በላይ በአሜሪካኖች መካከል ያለውን ቁስል የማዳኑ እና የመጠገኑ ስራ ከፍተኛ ኃላፊነት ይሆናል ይኖርባቸዋል ብዬ ነው የምጠብቀው ቀደም ብለውም ጠቅሰውታል። የቀድሞው ፕሬዚደንት ዶናልድ ትራምፕና አዲሱ ፕሬዚደንት ጆ ባይደን የተለያየ አመራር ፍልስፍና ያላቸው መሪዎች ናቸው። ከዚህ ጋር ተያይዘው አዲሱ ፕሬዚደንት ይገጥማቸዋል የሚሏቸው ፈተናዎች ወይንም ስጋቶችስ አሉ ወይ? እኔ ከከፍተኛው ስጋ መከራና ስጋት የሚሆነው ያው ኤክስትሪሚዝም ነው። በተለይ ዘረኝነት በከፍተኛ ሁኔታ አሜሪካ ውስጥ ሊታሰብ በማይችል ሁኔታ እየተስፋፋ እና እያደገ የመጣበት ሁኔታ ነው ያለው እና ይሄ ደግሞ እንግዲህ ሰው ሰራሽም የሚጨምር ሊሆን ይችላል ወይንም ደግሞ ተፈጥሯዊ ነው የምለው ነው። ምክንያቱም ያው የነጭ ማህበረሰብ በተለይ የተወሰኑ እንትኖች የወደፊት የነጩ ቁጥር ማይኖሪቲ ይሆናል የሚል ስጋት ያለባቸው ከዚህ አኳያ የሰርቫይቫል እንትን ትግል እያከናወኑ ያለበት ሁኔታ ነው ያለው እና ያ ነገር በቀላሉ የሚለቅም አይሆንም። በታወቃል ግን ሁለት ፓርቲዎች ናቸው ያሉት፣ የዲሞክራቶች እና የሪፓብሊካኑ ፓርቲ ነው እና የሪፓብሊካን ፓርቲ ሪሊ ፕሮግሬሲቭ የሚባሉ አይዲያዎች ፕሮግሬሲቭ አይዲያ ማለት እንግዲህ ያው ከእኩልነት ጋር በተገናኘ፣ ከአቦርሽን ጋር በተገናኘ፣ ከኢሚግራንት ራይት ጋር በተገናኘ፣ በኢኮኖሚ አመራር ሂደት ውስጥ በተገናኘ ብዙ ነገሮች አሉ። ከኢኮኖሚ ጋር ለምሳሌ የጤና ነጻ የማድረግ ትምህርት ጋር በተገናኘ የተማሪዎችን እዳ መሰረዝ፣ ኮሌጆችን ነጻ ማድረግ ሊበራል የሚባሉ ሀሳቦች ከሃይማኖትም ጋር በመደበላለቅና ደግሞ የነጭን የበላይነት በመቀነስ እና ኢንፋክት ማይኖሪ ያደርጋል በሚለው ሂደት ውስጥ ፓርቲው በከፍተኛ ሁኔታ በዚህ እንትን ላይ አክራሪ በሆኑ ኃይሎች የተያዘበት ሁኔታ ነው ያለው። እና ያ ነገር ሊቀየር እስካልቻለ ድረስ ወደፊትም ቢሆን ጥሩነቱ አሁን ለባይደን ጥሩ የሚሆነው ኮንግረስን ያው ሁለቱንም ጥሮች አትሊስት ዲሞክራቶች መቆጣጠራቸው በመጠኑም ቢሆን ቀላል ሊያደርገው ይችላል። ግን ስቲል ቀላል አይሆንም እና የሚገጥማቸው ትልቁ ችግር አክሮስ ተ አይል ሁለቱንም ፓርቲዎችን አስተባብረው በቀጣዩ ሂደት ላይ በሚደረጉ እንቅስቃሴዎች የሁለቱንም ፓርቲዎችን ድጋፍ አግኝቶ ስራዎችን በቀላሉ ለመስራት እና ራዲካል የሆኑ ፖሊሲዎችን በማውጣት ረገድ ቀላል እንደማይሆን ሁላችንም መጠበቅ አለብን። የዋዎች መሆን የለብንም። ግን እኔ አንዱ የምመካበት ነገር ባይደን ከአርባ ዓመት በላይ የፖለቲካ ጥበብን የተካኑ ሰው ናቸው። በሚታወቁበትም አንዱ አክሮስ ዘ አይል በሁለቱም ፓርቲዎች ጋራ የመስራት ክሎታቸው ነው። እና ከዛ በመነሳት እርግጠኛ ነኝ ያለን ይወጡታል። ተስፋ አደርጋለሁ ይህንን መሰናዶ በርካታ ኢትዮጵያን ወጣቶችም ያዳምጡታል። ከዩናይትድ ስቴትስ የስልጣን ሽግግር ሂደት ኢትዮጵያንና ትውልድ የኢትዮጵያን ወጣቶች የፖለቲካ ሰዎች ሊማሯቸው የሚገቡ ጉዳዮች ይኖሩ ይሆን? በጣም በጣም እንግዲህ ብዙ የምንማረው ነገር አለ። አንደኛ ውስጥ ገብተን መሳተፍ አለብን ነው እኔ አሁን የአሁኑ ምርጫ ደስ የሚለኝ በበርካታ ቦታዎች ኢትዮጵያን ተሳትፎ አንዳንድ ቦታ እንዳውም ኢትዮጵያውያን የመመረጥ እድል ያገኙበት ነው እና የእያንዳንዱ የእያንዳንዳችን ዕለታዊ ኑሮ በፖለቲከኞች በሚያደርጉት እንቅስቃሴ ያው አፌክትድ ይሆናል። ይህንን ማወቅ መቻል አለብን። እና በሚደረጉ ማናቸውም ሂደቶች ማለት ነው ራሳችን አግለን ባይተዋር ተመልካች ነው የሚባለው ሆነን የትም መሄድ አንችልም እና ከዚህ ትልቅ ትምህርት የምናገኘው በአሁኑ ሰ ሪሊ ካያችሁት ዶናልድ ትራምፕ በአሜሪካን የሪፐብሊካን የፕሬዚዳንት ተወዳዳሪነት ሂደት ያገኙት ድምፅ ቀላል አይደለም። ሬከርድ ሰብረዋል። ከሰባ ሚሊዮን በላይ ሕዝብ መርጧቸዋል ግን ኦንሊ ወይ ባይደን ያሸንፉበት ምክንያት ህዝቡ በመሳተፉ ነው። ህዝቡ በንቂሱ ወጥቶ በመሳተፉ ነው። እና ይሄ ከዚህ የምንማረው ምንድን ነው? በማናቸውም የፖለቲካ ሂደት ውስጥ ራሳችንን፣ የራሳችን እጣ ፋንታ በሚወስኑ የፖለቲካ ሂደት ውስጥ ቀጥተኛ ተሳታፊ መሆን ምን ያህል ውጤታማ እንደሚያደርገን እኛት፣ በተለይ ወጣቶቹ ትልቅ ብዙ ጊዜ ማይሳተፉት ምርጫ ላይ ወጣቶቹ ናቸው ከዚህ ብዙ ትምህርት መቅሰም አለባቸው ብዬ ነው ማስበው። እና የእጣፋንታችን የሚወሰነው እኛ በምንሰጠው ድምፅ ነው። ስለዚህ በኋላ ችግሮች ከመጡ በኋላ አይተናል። እንግዲህ አራት ዓመት ሰው ኪላሪን አልመርጥም ብሎ አኩርፎ ቤቱ በመቀመጡ የገባንበትን ዕዳ የገባንበትን መከራ ሁላችንንም አይተነዋል። እና ይሄ አይ ቲንክ ትልቅ ትምህርት ሊሰጠን የሚገባን ጉዳይ ሆኖ ከዚህ በኋላ በሚደረጉ ምርጫዎች በተለይ በተለይ ብዙዎቻችን ፕሬዚዳንታዊ ምርጫ ይመስለናል፣ ትልቅ ወሳኝ። አንድም ፕሬዚዳንት አሜሪካን ሀገር ያለው ኮንግረስ በቃ ሌም ዳክ ምንም የማይሰራ ፕሬዚዳንት ሊያደረግ ይችላል። ከዚህ ምርጫ ሁልጊዜ ሎካል ነው፣ በየአካባቢዎችን የምናደርገው ምርጫ ነው ወሳኝ እና በየአካባቢያችን በሚኖረው ምርጫ ውስጥ ቀጥተኛ ተሳትፎ ከዛም አልፈን በመምረጥም ብቻ ሳይሆን በመመረጥም ጭምር በተለይ እዚህ የተወለዱ ወጣቶች የወደፊቱን እጣ ፈንታ ከመወሰን አኳያ በቀጥታም ተሳትፎ የሕብረተሰቡን እንትን ምንድን ነው አመራር የመረከብ ኃላፊነት እንዳለባቸው ነው አርግቼ መናገር የምፈልገው። እኛ እንኳን አርጅተናል፣ እንግዲህ ጡረታ ልንወጣ ነው። ወጣቶቹ ናቸው እጣፋንታቸውን መወሰን ያለባቸው። ያን የሚወስሉት ደግሞ በቀጥተኛ ተሳትፎ ነው እና ይሄ የዘንድሮ ምርጫ ከፍተኛ የሆነ ትምህርት አሰምሯቸዋል ብዬ ነው ማለት ቁጥር ማተር ያደርጋል። ምርጫ ሎካል ነው። ሎካል ምርጫ ላይ በመሳተፍ እና በመምረጥም ብቻ ሳይሆን በመመረጥ ሂደት ስ በመሳተፍ እጣ ፋንታቸውን በእጃቸው ላይ በትከሻቸው ላይ ማስቀመጥ አለባቸው ብዬ ነው እኔ ያለኝ አስተያየት። ዶክተር ፍስሐ እሸቱ በእጅጉ አመሰግናለሁ። መልካም ቀን ይሁንልዎ። እግዚአብሔር ይስጥልኝ። ሰብታሙ እግዚአብሔር ይስጥልኝ። አመሰግናለሁ። እናንተም በርቱ ቀጥሎ በሚሰሩት ስራ